ትኩረት፣ በአፍሪካ ከኮንጎ ዲሞክራቲክ አማጺያን መሪ እጅግ አደገኛ እንደሆኑ የሚነገርላቸው የቦስኮን ታጋንዳ የፍርድ ሂደት ባሳለፍ ነው። ረቡዕና ሐሙስ ኔዘርላንድ ዘሄግ በሚገኘው ዓለም አቀፉ የወንጀል ተመልካች ፍርድ ቤት ተሰምቷል። በጦር ወንጀል ክስ የቀረበባቸው ቦስኮን ታጋንዳ ለፍርድ ቤቱ ዳኛ በአገራቸው ሰላም ለማስፈን የታገሉ ወታደር መሆናቸውን ገልጧል። አቃቤ ህግ የኮንጎ ዲሞክራቲክ ሪፐብሊክ ጦር አበጋዝን በ18 የተለያዩ የወንጀል ድርጊቶች ከሷል ቦስኮ ንታጋንዳ በአስገድዶ መድፈር ግድያና ሕፃናትን ለውትድርና መልምሎ በጦርነት በማሳተፍ ወንጀሎች ነው የተከሰሱት ጨፍጫፊው የሚል ቅጽል የተሰጣቸው የኮንጎ የጦር አበጋዝ እንደ ጎርጎሪዮስ አቆጣጠር በ2013 እጃቸውን ለዓለም አቀፉ ፍርድ ቤት ከሰጡ በኋላ ለመጀመሪያ ጊዜ በህዝብ ፊት ክሳቸውን አስተባብሏል። በአስተርጓሚያቸው በኩል ሐሳባቸውን የገለጡት የ41 ዓመቱ ጎልማሳ ቦስኮ ንታጋንዳ ስማቸው ላይ የተለጠፈው ቅጽል እንደማይወክላቸው አስታውቋል። መጥፎ ስም እንዳለው ነፍሰ ገዳይ፣ ጨፍጫፊ እየተባልኩ ነው ግን እኔ እንደዛ አይደለሁም። ትናንት በአቃቢት ህጓ የተገለጠው አይነት ቦስኮ ንታጋንዳ አይደለው። በእርግጥም አቃቢያን ህግ እጅግ ኃይለኛና አስፈሪ የሚባሉት ቦስኮ ንታጋንዳን በመቶዎች የሚቆጠሩ ሲቪሎችን ኢቱሪ በተባለው አካባቢ ፈጅቷል ሲሉ ረቡዕ ዕለት ግድያውንም ኮንጎ ውስጥ የዛሬ 12ና 13 ዓመት ግድም ፈጽሟል ብሏል። የጦር አበጋዙ ሀብት ለማጋበስና ኃይላቸውን ለማጠናከር ሲሉ በተቆጣጠሩት አካባቢ የጎሳ ግጭት እንዲቀሰቀስ አድርጓል ብሏል። በቦስኮ ንታጋንዳ ወታደሮች ጥቃትና በደል ለደረሰባቸው ሰለባዎች ቆሞ የሚከራከሩት አቃቤ ህግ ሳራ ፔሌት ደንበኞቻቸው በተጠቀሱት ዓመታት ውስጥ በርካታ በደሎች እንደደረሰባቸው ለፍርድ ቤቱ አስረድተዋል። ደንበኞቻችን በአጠቃላይ ማለት ይቻላል በአሁኑ ወቅት እጅግ ለአደጋ እንደተጋለጡ ናቸው። ቀጣይ እድላቸውን አሊያም ኢቱሪ ውስጥ የጎሳ ግጭት ሰለባ የሆኑ ልጆቻቸውን በተመለከተ ጭላንጭል ተስፋ ነው ያላቸው። አቃቤ ህግ ሳራ ፔሌት ወደ 300 የሚጠጉ ህጻናት ወታደሮችን ወክለው ነው ፍርድ ቤት የቀረቡት። ወታደሮቹ እጅግ በፍርሃት የተዋጡ ከመሆናቸው የተነሳ ስማቸው እንኳን እንዲጠቀስ አለመፈለጋ ቸውን ተናግሯል። እናም የህግ ባለሙያዋ ቆሞ የሚከራከሩላቸውን ወታደሮች በስም ሳይሆን በቁጥር መጥቀስ እንደመረጡ አስረድቷል። የቦስኮን ታጋንዳ ጠበቆች በበኩላቸው የምስክሮቹ ፍጹም ምስጢራዊነት በፍርድ ሂደቱ ደንበኛቸው ፍትህ እንዳይጎናጸፉ ያደርጋል ሲሉ ቅሬታ አሰምቷል። በፍርድ ሂደቱ ስማቸው ባይጠቀስም የቦስኮን ታጋንዳ ወጣት መልምል ወታደሮች ናቸው የተባሉ ምስክሮችን አቤቱታ ጭምር አቃቢያን ህግ አቅርቧል። በጦር አበጋዙ ትእዛዝ ስር ልጆቹ የወሲብ ጥቃት ተፈጽሞባቸዋል ተብሏል። ቦስኮ ንታጋንዳ በገዛ ወታደሮቻቸው የጦር ወንጀል የፈጸሙ በሚል በዓለም አቀፍ ፍርድ ቤት የተከሰሱ የመጀመሪያው ሰው ሆኗል። ሶፕሮን የተባሉት ሌላ አቃቢ ህግ ደግሞ ደንበኞቻቸው ላይ የደረሰው መከራ ዕድሜና ጾታ ሳይለይ በሁሉም መሆኑን አስረድቷል። ሊቪክቲም ከጆ ሮፕሬዘንት ቲሞኝ ቱት እኔ የምወክላቸው ሰለባዎች አርመንያዊ የሆነ ጥቃት ነው የደረሰባቸው። ተደብድበዋል፣ ቁም ስቅል ተፈጽሞባቸዋል፣ ተደፍረዋል። ይህ ድርጊት የተፈጸመው ምንም ልዩነት ሳይኖር በሁሉም በሴቶች፣ ዕድሜ በገፉ ወንዶች፣ በህፃናትና አካል ጉዳተኞች ላይ ነው። ቪዮሌ ፒዬ ኦሜፋም ብዬያህ አንፋን ኤንዲካፔ ሆኖም ቦስኮ ንታጋንዳ ለ ለአስር ደቂቃ በዘለቀው ንግግራቸው የጎሳ ግጭት የፈጠሩ ወንጀለኛ አለመሆናቸውን አስረግጠው ተናግሯል ይልቁንስ በኢቱሪ አካባቢ ሰፍኖ የነበረውን ውጥንቅጥና አለመረጋጋት ስርዓት ለማስያዝ የዘመቱ ወታደር መሆናቸውን በአጽንኦት ገልጧል ተከሳሹ ለስለስ ባለው አንደበታቸው በአስተርኳሚያቸው በኩል ለማስረዳት ሞክሯል እንደ ወታደር ምንጊዜ የምዋጋ የነበረው ወታደሮችን ነው እንጂ ሲቪሎችን አልነበረም። እንዲያውም ሲቪሎችን ከለላ ሰጣቸው ነበር። ወንጀለኛ አይደለሁም። የኚህ ጦር አበጋዝ ጠበቃዎች ደንበኛቸው ፍትሐዊ የፍርድ ሂደት ያገኛሉ ብለው እንደማያስቡ ከአንድ ቀን ቀደም ብለው ገልጧል። ሰውየው የወጣላቸው ጨፍጫፊው የሚል ቅጽል እንደማይገባቸው ይልቁንስ የተዋጣላቸው የጦር መሪ መሆናቸውን ለማስረዳት ሞክሯል። ደንበኛቸው እንደቀረበባቸው ክስ ኢቱሪ በተባለው አካባቢ ፍላጎታቸው ሀብትና ኃይልን የማጠናከር ሳይሆን ወታደራዊ ብቻ እንደነበረም አብራርቷል። አቃቢ ሕግ ሳራ ፔሌት ግን ከሚሟገቱላቸው 300 ህጻናት ወታደሮች መካከል አብዛኞቹ ሴቶች እንደሆኑና ከፍተኛ በደል እንደደረሰባቸው አስታውቋል። ብዙዎቹ ሴት ህጻናት ወታደሮች ያስገድዶ መድፈር ወንጀል ተፈጽሞባቸው ያረገዙ መሆናቸውን በቤተሰቦቻቸው ዘንድም መገለል እንደደረሰባቸው ጠቅሷል። ከእነዚህ ህጻናት ወታደሮች የተወለዱ ህጻናት ወላጅ አልባ ብቻ ሳይሆኑ አባታቸውን የማያውቁ መሆናቸው በደሉን መሪር ያደርጓል ሲሉም ለፍርድ ቤቱ አክለው ተናግሯል። ቦስኮ ንታጋንዳ ግን በአቃቢያነ ህግ የቀረበባቸውን የወንጀል ክስ ሙሉ ለሙሉ ውድቅ አድርጓል። በቦስኮ ንታጋንዳ ላይ የመጀመሪያውን ምስክር ለመስማት ለማክሰኞ መስከረም አራት ቀን 2007 ዓ ም ቀጠሮ ተይዟል።